ማህደር ነው ማድራል። ስለዚህ የት ዩኒቨርሲቲ ነው ትምህርትሽን በመከታተል ላይ የምትገኘው? አዲስ አበባ ዩኒቨርሲቲ። የስንተኛ አመት ተማሪ ነሽ? አሁን ወደ ሶስተኛ። ምንድን ነው እያጠናሽ ያለሽው? ሾው ሶፍትዌር ኢንጂኒሪንግ። ሁለት ሺ ዘጠኝ አመተ ምህረት አዲስ አመት ነው። ጥሩ ስኬት የነበረሽም ሊኖር ይችላል፣ ድክመትም የነበረሽ ሊኖር ይችላል። የምታቀጭውን ነገር ብትነግሪ። ድክመት ምንድን ነው? የባለፈው አመት ላይ ፕሮጀክት ስንሰራ ብዙዎቹ ፕሮጀክት የሰራ ነው ባለቀ ሰዓት ላይ ነበረ ማለት ሰርተናል፣ ጨርሰናል ግን ተረጋግተን ልንሰራ ስራ ትችላለ። እንግዲህ እሱ ነው የሚለው ና አሁን ወዲያውኑ እንደ ገባን ክላስ መጀመሪያ ነው የምፈልገው በተቻለ መጠን ካለፈው የበለጠ በዚህ አመት ብዙ ፕሮጀክት እንደሰራ ና አላለት ሰው ሊገዛኝ የሚችል ወይም ደግሞ ለሰው መስራት የምችለው አይነት ለመስሪያ ቤት ማምለክ እንደዛን ነገር ማድረግ ነው የምቀደኝ። እሺ ወደፊት ምንድን ነው መስራት የምታስብው ተምረሽ ከጨረሽ በኋላ ከተመረቅሽ በኋላ በዚሁ ነው በሶፍትዌር ኢንጂኒሪንግ የራሴን ስራ ለመስራት ነው ቀደኝ። ምን አይነት ስራ ለምሳሌ ማለት ዌብሳይት ዲዛይን ማድረግ ፕሮግራም ተማዝ መጽሐፍ ናም ነገር። እሺ ማህደር አመሰግናለሁ። በጣም መልካም የትምህርት ዘመን። እሺ ቴንኪ በጣም ቃል ኪዳን እየለ ትባላለሁ። እሺ የት ዩኒቨርሲቲ ነው አሁን ትምህርትሽን በመከታተል ላይ የምትገኙ? ዋልቂጤ ዩኒቨርሲቲ። የስንተኛ አመት ተማሪ ነሽ አሁን? ወደ ሶስተኛ ነው። ምንድን ነው በማጥናት ላይ የምትገኙ? ሜካኒካል ኢንጂነሪንግ ሁለት አመት ተማርኩበት ጊዜ ብዙ በፊት ከማላቃቸው ልምዶች ብዙ አዳዲስ ነገሮችን ለማየት ችያለሁ ብዬ አስባለሁ። ከቤተሰብ ተለይቼ ዩኒቨርሲቲ ሲሄድ በተለይ ክፍለ ሀገር መሆኑን መጀመሪያ ላይ ትንሽ ከብደኝ ነበረ፣ ግን እዛ ያለው ኤንቫይሮንመንት ኑሮ ጥሩ ነው፣ ደስ ይላል። የትምህርት አሰጣጡ ሁኔታ የትምህርት አሰጣጡ ምንም አይልም። አንዳንድ አስተማሪዎች በደንብ ስኪል ያልሆኑ አስተማሪዎች ያጋጥማሉ አልፎ አልፎ። በተረፈ ግን እንዲህ በጠቅላላው ሲታይ ጥሩ ነው። የየነት ኑሮ በቃ አዲስ ህይወት መመስረት ማለት ነው። እዛ ያው እያንዳንዱ አክቲቪቲ በዶር ምን የምትኖሩ የተለያየ ጸባይ ያላቸው ልጆች ጋር ከተለያየ ባህል የመጡ ልጆች ጋር ትገናኛለሽ ከእነሱ ጋር እንዴት ኮሚኒኬት ማድረግ ስን ትማሪያለሽ። እንደ ቤተሰብ መታየት አለ፣ እዛ ያለው ሶሻል ላይፍ አለ። ራስሽን ችለሽ መንቀሳቀስ ይኖራል። የራስሽን ነገሮች በኃላፊነት የምትወጭበት እድል ታገኛለሽ። አሁን በዚህኛው አመት ይሄን ይሄን ይሄን እናደርጋለሁ ብለሽ ያቀድሽው ነገር አለ? አዎ ማለት በዚህ ሁለት አመት ውስጥ ብዙ ነገሮች ላክ የማረጋቸውን ነገሮች ለማየት ችያለው በሙያዬ ስኪልድ ሰው ሆኜ በደንብ ከወጣው ቴክኒካል ነገሮች በተለይ አውቶሞቲቭ ላይ የመኪና ስራ ላይ በደንብ ብዙ ነገሮችን ሰራለሁ ብዬ አቅዳለሁ። ፋብሪካ ውስጥ ሲሰራ ደስ ይለኛል። ከዛ በኋላ ያለውን እንግዲህ ያለኝን አቅም የሚያየው አዳዲስ ነገሮች በሙያዬ ለመስራት አስባለሁ። ማለት ምንድን ነው እያጠናህ ያለው? ይሄ ኢኮኖሚክስ ነው። የት ዩኒቨርሲቲ ነው የምታጠናው? መቱ። ሶሻል ተማሪ ስለነበር በዛ ነው እንትን ያልኩታ የደረሰኝ ሰው ነው። እንግዲህ ካለህበት አካባቢ መቱ ራቅ ያለ ነውና ምን ይመስላል የመቱ ዩኒቨርሲቲ ሕይወት ትምህርቱ ምን ይመስላል? በጣም ከባድ ነው እንትን ስፖርት ራሱ ስምንት መቶ ብር ነው። ከዛ በላይ ነው ምትል ያለቅብስ ማለት ነው። መንገድ ብቻ ለመሄድ ራሱ ሶስት ቀን አደር ነው የምንሄደው። እሺ እኛና የምንኖረው ሀረር አካባቢ ነው። ሶስት ቀን መንገድ ሄደን ነው ምንደርሰው። ዩኒቨርሲቲ ውስጥስ የትምህርት አሰጣጥ ሁኔታ ምን ይመስላል እስቲ ንገረኝ። ትምህርት አሰጣጡ ያው ትምህርቱ አሪፍ ነው፣ ምንም አይልም። የስንተኛ ዓመት ተማሪ ነህ? ዘንድሮ ሁለተኛ አመት። እንግዲህ መልካም የትምህርት ዘመን ይሆንልህ። እናመሰግናለን። አመሰግናለሁ። ስሜ የተለይም ካሳኑ ይባላል። የምማርበት ግቢ ድሬዳዋ ዩኒቨርሲቲ ነው። እኔ የምማርበት ዲፓርትመንት ኮተም ወይም ደግሞ ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ይባላል። እና ለሁለት ዘጠኝ ዓመተ ምህረት የትምህርት ዘመን ያሰብኩት ፍቀደይ ከዚህ በፊት ያጋጠሙ ብዙ ፌላሪቲዎች አሉ። ያው ድክመቶች ይኖራሉ ትምህርት ላይም እና እነዛን ነገሮች አሻሽዬ በዚህ አመት ካመጣሁት ውጤት ጎርድ ደግሞ የተሻለ የተባለ ውጤት ለማምጣት ጥሩ የሆነ ነገር ከተማሪዎች ከግቢ ልጆች ጋርም እንዲሁም ጥሩ የሆነ ኮሚኒኬሽን እንዲኖረኝ ለማድረግ ነው እቅዴ። እና ያው ጥሩ አመት እንዲሁም ተስፋ አደርጋለሁ ለራሴም። እስካሁን ድረስ የትምህርት አሰጣጡ ምን ይመስላል ትምህርት አሰጣጣቸው ጥሩ ነው ያው ፐርፌክት ባይባልም ትንሽ ችግር አለ ብዬ የማስበው አስተማሪዎች ላይ ነው እሱ ምንድን ነው አንዳንድ አስተማሪዎች የተሰጣቸውን ጊዜ በአግባቡ አይጠቀሙም አይጠቀሙ ላይክ አሁን ኮርስ ለስድስት ወር የምንማረውን አንድ ኮርስ በሳምንት ወይም በሁለት ሳምንት ብቻ አፋጥ ነው የሚጨርስበት ሁኔታ አለ አንዳንድ አስተማሪዎች ደግሞ ከተሰጣቸው ጊዜ በጣም በመዘግየት ከፈተና በኋላ ሳንጨርሰው ራሱ በራሳችን አንብበን የምንገባበት ሁኔታ አለ። ይሄ ይሄ ድክመቶች ናቸው። አብዛኞቹ ጥሩ ናቸው። አሁን የስንተኛ አመት ተማሪ ነሽ? የሶስተኛ አመት ተማሪ ነ እሺ። መልካም የትምህርት ጊዜ ይሁንልሽ። እሺ፣ አመሰግናለሁ። እሺ። እኔ ብሩክ ካድ ይባላል ያማረው ድሬዳዋ ዩኒቨርሲቲ ነው። ሶስተኛ አመት የኬሚካል ኢንጂነሪንግ ተማሪ ነኝ። ለዚህ ለሁለት ሺ ዘጠኝ አመተ ምህረት ምንድን ነው ያቀድከው? አሁን ላይ ካለውበት ጊዜ በቀጣይነት ደግሞ የተሻለ ግሬድ ለማምጣት ነው የምጠነው። ከዛ በዘለለ ከጊዜም በአግባቡ ለመጠቀም እሞክራለሁ። ሴሪማርክ የሰጠኝን ሀያ አራት ሰዓት እንደሚገባው አድርጌ ለመጠቀም አቅጄ ተነስቻለሁ። ድሬዳዋ ዩኒቨርሲቲ ውስጥ ኑሮ ምን ይመስላል? የየለት ውሏችሁ ምን ይመስላል? በጣም ደስ ይላል። ማለት ከሌሎች ግቢ ምናምን በጣም ነው ፈታ ፈታ ያለ ግቢ ነው። ያው እንደሚወራው ሞቃታማ ነው ግቢው ቢሆንም አሁን ላይ በጣም በቃ አሪፍ የምትይው ክላስ ላይ ደርሷል። ምክንያቱም ሁሉም ነገሮች ምናምን እየተሟሉ ነው። ሶስቶዘ ታይም ብዙ ጊዜ ከጓደኞች ጋር በጋራ ሆነሽ ፊልም ማየት፣ በጋራ ሆነሽ ሰው መዘልዘል በጋራ ሆነሽ ሰው መዘልዘል ማጥናት ምናምን መጠራረብ ምናምን ስለሚኖር ዝልዘላ ነው በቃ እንግዲህ እንጠራረብ እንውላለን ትርፍ መልካም ጊዜ ስሜ አብርሃም ብርሃኑ። የት ዩኒቨርሲቲ ነው አሁን እየተማርክ ያለኸው? ዲላ ዩኒቨርሲቲ። ዲላ ዩኒቨርሲቲ። የስንተኛ ዓመት ተማሪ ነህ አሁን? ሁለተኛ ዓመት። ምንድን ነው በማጥናት ላይ የምትገኘው? ኤሌክትሪካል ኢንጂነሪንግ። በሁለት ስምንት የሚጎሉትን ነገሮች በሁለት ዘጠኝ አስተካክሎ ለመስራት ያዋል። ምንድን ነበር የጎደለህ? ለምሳሌ ያው ኮሚኒኬት እንግሊሽ ያው ቶስ ኤረሮች ነበሩ እነሱ ለማስተካከል ሞክራለሁ። ጥሩ ውጤት ነበረህ ባለፈው አመት። ሶስት ነጥብ ስምንት ጎበዝ ተማሪ ነህ ማለት ነው። ስለዚህ ይህን ጉብዝናህን በዚህኛውም አመት ለመቀጠል ነው ሀሳብ። ዲላ ዩኒቨርሲቲ እንግዲህ ለማያውቁት ሰዎች እስቲ ግለጽላቸው፣ ምን ይመስላል? ያው ዲላ ዩኒቨርሲቲ ደቡብ ክልል ነው የሚገኙ እና ያው የተወሰኑ ቻሌንጆች አሉ ዩኒቨርሲቲ ውስጥ። ወጣት ተማሪ እንደመሆናችን መጠን ፍክር ነው ያው እንደ ማንኛውም ዩኒቨርሲቲ የተወሰኑ ችግሮች ይኖሩታል። ለምሳሌ ያው መሰረተ ልማቶች ምናምን ችግሮች አሉ እና በብዛት የሚሰሩ ስራዎች እንዳለበት ኮኦርዲኔሽን ነው የተወሰኑ ስራዎች ብቻ ናቸው። ኤግዛም ምናምን የመሳሰለ ነገር በግል የሚሰራው ማለት ነው። ምንድን ነው ለመስራት የምታስበው ትምህርትህን ስትጨርስ? ያው እኔ የማስበው ያው በራሴ አዲስ ስራ ፈጥሮ ለመስራት ነው ማለት ነው። ምን አይነት ስራ ነው መፍጠር የምታስበው? ለምሳሌ ለምሳሌ ያው ሪሞት ኮንትሮል ምናምን የመሳሰሉትን ከሱ ጋር የተያዙ ነገሮች ነው። በጣም ነው የማመሰግነው መልካም የትምህርት ዘመን ይሆንልህ አብርሃም።